ከኢትዮጵያና ኤርትራ ድንበር አካባቢ ታግተው የተወሰዱት ኢትዮጵያውያን ከሁለት ቀናት በፊት በሰላም ወደ ሀገራቸው ተመልሰዋል ሲል የኢትዮጵያ መንግስት አስታውቋል። ወደ ሀገራቸው የተመለሱት ኢትዮጵያውያን ስንት እንደሆኑ ግን መረጃውን ያሰራጨው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዝርዝር አልሰጠም። ዘገባያችን እስክንድር ፍሬው ከአዲስ አበባ አጠር ያለ ዘገባ ይዟል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንዳብራራው ታግተው የቆዩት ኢትዮጵያውያን ወደ ሀገራቸው የተመለሱት በሱዳን በኩል ነው። እንደ ማብራሪያው ከሆነ ታጋቾቹ ከሁለት ቀናት በፊት እኮ ለሌሊት ላይ ከኤርትራ ወደ ሱዳን ገብተዋል፣ ከዚያም ወደ ሀገራቸው ተመልሰዋል። ኢትዮጵያውያኖቹ ያለምንም ችግር በሰላም ወደ ሀገራቸው ተመልሰዋል ከማለት ውጭ ጽህፈት ቤቱ ዝርዝር ማብራሪያ አልሰጠም። የኢትዮጵያ መንግስት በወርቅ ፍለጋ ላይ ተሰማርተው የነበሩ ዜጎች ታግተው ወደ ኤርትራ መወሰዳቸውን ይፋ ያደረገው ጉዳዩ በተለያዩ የመገናኛ ብዙሃን ከተዘገበ በኋላ ነው። ከገተው መትረፋቸውን የገለጹና ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡ አንድ ኢትዮጵያዊ አጋቾቹ የትግርኛ ቋንቋ የሚናገሩ ኢትዮጵያውያን መሆናቸውን ከታጋቾቹ አንዱንም ሲገድሉ መመልከታቸውን አስረድተዋል። ሰሞኑን ስለ ጉዳዩ ያብራሩት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ጌታቸው ረዳ ወደ ዝርዝር ጉዳዮች አልገቡም። መንግስት ተመጣጣኝ እርምጃ እንደሚወስድ ግን ተናግረው ነበር ፎሎዊንግ ዘ ማተር ቨሪ ክሎስሊ and as to what measures uh, we're going to take በቅርበት እየተከታተልን ነው። የምንወስደውን እርምጃ በተመለከተም ሁልጊዜ እርምጃ ስንወስድ ቆይተናል። ተመጣጣኝ እርምጃ ከአሁኑ ተግባር አንጻር ተመጣጣኝ እርምጃ ምን እንደሚሆን ግን ለእናንተ ተዋለሁ። ታጋቾቹ በምን ሁኔታ ሊለቀቁና ወደ ሀገራቸው ሊመለሱ እንደቻሉ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት አልጠቀሰም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በሌላ በኩል የኤርትራ መንግስት በትላንትና ዕለት ባወጣው ጋዜጣዊ መግለጫ ተጨባጭነት የሌላቸውና የስም ማጥፋት ክሶችን ማቅረብ ምርጫው አድርገዋል ሲል የህወሀት አስተዳደር የፕሮፓጋንዳ ማሽን ያለውን ወንጅሏል። የእነኚህም መሰረት የለሽ ውንጀላዎች አላማም እያደር እየጠነከረ የመጣውን የኢትዮጵያ ሕዝብ አስተዳደሩ ላይ ያነሳውን ተቃውሞ የተመለከተ እውነታ ለመሸፋፈን ነው ሲል የኤርትራ መንግስት መግለጫ ተችቷል።